መላኩ የደቡብ አፍሪካ ምክር ቤት ትናንት መረበሹ ተሰምቷል። የፕሬዝደንት ዙማን ስልጣን መልቀቅ የሚጠይቁት ተቃዋሚዎቻቸው የገዢው ፓርቲ ውሳኔ ላይ እንዲደርስ ግፊት እየቀጠሉ ይመስላል። አዎ፣ ትክክል ነው። በትናንትናው ዕለት እንደተከታተልነው የኢኮኖሚ ነጻነት ታጋይ ወይም ኤፍኤፍ መሪ ጁሊስ ማሌማ ለፓርላማው አፈ ጉባኤ ገና ከመጀመሪያቸው ለቤሌካ ምቤቴ ባቀረቡት ጥያቄ ፕሬዝዳንቱ የሀገሪቱን ህገ መንግስት የሚ የሚጻረሩ ድርጊቶችን የመፈጸሙ መሆናቸው ለፓርላማ ምንም አይነት ሪፖርት እንዳቀርቡ መፈቀድ የለበትም በማለት በፓርቲው አባላትና በአፈ ጉባኤዋ መካከል በተፈጠረው ውዝግብ ነው ፓርላማው ሊረበሽ የቻለው። በትናንትና እለት ለቴሌቪዥን በቀጥታ ሲተላለፍ ነበረ። ቀይ ዩኒፎርም እና ላባደሮች የሚያጠልቁትን የአደጋ መከላከያ ጠንካራ መለዮ ሁልጊዜም የኢኮኖሚ ነጻነት ታጋዩ ፓርቲ የሚለብሱት ልብስ ነው። በትናንትናው እለት ያው በፓርላማው ላይ እንደታየው እነዚህ ጠንካራ መለዮ ሬዲዮዎች ተወርውረዋል። የውሃ ጠርሙሶች፣ የጸጥታ አስከባሪዎች የእጅ መገናኛ ሬዲዮዎችን፣ የተለያዩ ቁሳቁሶች ተወርውረዋል። የፓርላማ መስታወቶች ተሰባብረዋል እና እነዚህን ካስወጧቸው በኋላ ነው ፓርላማው ዳግም ለመምከር ከያዘው አጀንዳ ውጪ ሁሉ ነው። ትናንትና ጥያቄዎችን ሲያስተናግድ የቆየው የሀገሪቱ መገናኛ ብዙኃን ለመሆኑ በዚህ ጉዳይ ላይ የሚያቀርቡት ዘገባ ምን ይመስላል? እንግዲህ የሀገሪቱ መገናኛ ብዙኃን እሳቸው ያቋቋሙትና ለጥቁሮች ነፃነትና ብልጽግና የታገሉለት ድርጅት ኤኤንሲ ፕሬዚዳንቱ ይህን ያክል ችግር ውስጥ ሲገቡ፣ ይህን ያክል ሙስና በሚፈጽሙበት ወቅት እጁን አጣጥፎ መቀመጡን እየተቹ ነው የሚገኙት። በትናንትና ለሊት በቀጥታ በቴሌቪዥን እየተላለፈ የኮንግረስ ኦፍ ዘ ፒፕል ኮፕ የተሰኘው ሌላኛው ተቃዋሚ ፓርቲ የፓርላማ አባልና ቃል አቀባይ ደቡብ አፍሪካ ፓርላማ ነውር የሚታይበት ሆኗል ሲሉ ተችተዋል። ትናንት በቀጥታ በቴሌቪዥን እየተላለፈ ነው። እሳቸው እንደተችቱት ፓርላማ ውስጥ ግፊያ፣ እርግጫና ጥፊ ብሎም ጸያፍ መልእክቶች የሚያስተላልፉ የእጅ ምልክቶችን ማሳየት በቴሌቪዥን መስኮት ለሚከታተለው ለነገው ሀገር ተረካቢ ዜጎችና ለዓለም ሕዝብ ምን እያስተምርን እንደሆነ ተመልከቱት ብለዋል። ይህ ሁሉ እየተደረገ ያለው ለፓርላማውና ለሀገሪቱ ውድቀት መንስኤ የሆኑትን ጃኮብ ዙማን ከመንካት ይልቅ በተለያዩ ቴክኒኮችና ታክቲኮች ራሳቸውን ለመጠ ቀም ነው። ኤንሲ ለህዝብ ልዕልና ከመቆም ይልቅ ራሱን ማቆምና መጥቀም ይባስ ብሎም ኃይል የተቀላቀለበትን እርምጃ መውሰዱ አሳፋሪ ነው ሲሉ እየወቀሱ ያሉት ይህም ድርጊታቸው በቀጥታ እንግዲህ ሁሉም መገናኛ ብዙሀን እየዘገቡት ነበር። እንግዲህ ይህ ሁኔታ ምናልባት ፕሬዚደንት ጄኮብ ዙማ ተቀባይነት እያጡ ነው ማለት ያስችላል ወይ? አዎ፣ እንግዲህ በዚህ ሀገር ላይ የፖለቲካ ትንተናና ጥናት የሚያካሂዱ ድርጅቶች አሉ። በጥቁር ላባድሮችና ንዑስ ከበርቴ ደቡብ አፍሪካውያን ዘንድ ተቀባይነታቸው እየቀነሰ መምጡ ጥቃቱን ነው የሚናገሩት። ጃኮብ ዙማ ፊቸር ስፋክት የተሰኘው ድርጅት በጥናት አረጋግጫ ለው ሲል ያመላከተው ምንድን ነው በመላ የኒስ አባላቱ ሰማኒያ ዘጠኝ በመቶ የነበራቸው ተቀባይነት በአሁኑ ወቅት ወደ ስልሳ ስምንት በመቶ አሽቆልቁሏል። ሰሞንኛ ዘገባው እንደሚያመለክተው ከሆነ ፓርቲያቸው ውስጥ ውስጡን እየተብላለ ነው። ታዲያ የፕሬዚዳንት ዙማ መጨረሻ ምን ይሆን እያሉ ጋዜጠኞችም እየጠየቁ ነው የሚገኙት። መላኩ አየለ ከጆሀንስበርግ ለሰጠህን ማብራሪያ እናመሰግናለን። እኔም አመሰግናለሁ።